በባሕር ዳር ቅዱስ ጊዮርጊስ ቤተ ክርስቲያን ተጠልለው የሚገኙት ከቤንሻንጉል ክልል ለተፈናቀሉ የአማራ ክልል ተወላጆች በቤተ ክርስቲያኑ እያገኙት ያሉት መፍትሄ ጊዜያዊ በመሆኑ ዘላቂውን መፍትሄ ሊያገኙ የሚችሉት ከመንግስት ነው ሲሉ የቤተ ክርስቲያኑ አስተዳዳሪ ገልጸዋል። ጽዮን ግርማ ዝርዝሩን ይዛለች። ከቤንሻንጉል ክልል ተፈናቅለው በባህር ዳር ከተማ በቤተ ክርስቲያን ደጅ ተጠልለው የሚገኙ በአማራ ክልል የተለያዩ ከተማ ተወላጆች በትላንትናው ዕለት እንደገለጹት ቤንሻንጉል ውስጥ ተደጋጋሚ ጥቃት እንደደረሰባቸውና ተመልሰው ወደዛ መሄድ እንደማይፈልጉ የአማራ ክልል መንግስት መቋቋሚያ ሰጥቶ እንዲያሰፍራቸው በትውልድ ቀያቸውም ስራ እንዲሰጣቸው መጠየቃቸውን ነው። ተጠልለውበታል የተባሉትን የባህር ዳር ፈለገገነት ቅዱስ ጊዮርጊስ ካቴድራል ቤተ ክርስቲያን አስተዳዳሪ መላከ ገነት ቆሞስ አባ ቀብረ ጻድቅ ተፈናቃዮቹ በቤተ ክርስቲያናቸው ግቢ ስለመገኘታቸው ጠይቂያቸው ነበር። ሰዎች በእርግጥ አሉ። መረጃች ትክክል ነው። እኛ ጋር የመጡት ሰኞ ዕለት ነው የመጡት አራት ሰዓት አካባቢ። ሌላ ቦታም ቤተክርስቲያን አካባቢ ቆይተዋል እዚሁ ከተማ ውስጥ። ስለዚህ ሰኞ አራት ሰዓት አካባቢ መጡ። እስካሁን ድረስ ያሉት በኛ ግቢ ውስጥ ነው። በካቴድራል ግቢ ተጠልለው ነው ያሉት። ወጣቶች ናቸው፣ ህጻናቱ አሉ፣ ልጆቻቸው። ወደዚህ የተፈናቀሉበት ጊዜ ከአካባቢያቸው የተፈናቀሉበት ጊዜ ጥቅምት አስራ ስድስትና አስራ ሰባት አካባቢ ነው እንደሚሉት እነሱ የነበሩ ወደ ቢሻን ጉርጉዞ አካባቢ ነው። ስለዚህ አንድ ግጭት ተነስቶ በዚያ ግጭት ምክንያት እንደተፈራቀሉ ነው የገለጹልን። ስለዚህ ትመጡበት ጊዜና ሰዓት አንስቶ እስካሁን ድረስ ቤተክርስቲያኑም የአካባቢው ምዕመናንም ጊዜያዊ የሆነውን ችግር እየቀረፈላቸው ይገኛል። ይሄ ማለት የሚበላ የሚጠጣ እንደገና ደግሞ ያው አልፋልኮ አልባሳትም፣ የሚተኙበትን ምንጣፍ፣ ውሃ የሚቀዱበትን ጎማ ሳሙራዎችንም ወዘተ እንደዚህ አይነት ድጋፍ እያደረጉላቸው ይገኛሉ። የተፈናቃዮቹን ቁጥር በተመለከተ የተጣራና የተረጋገጠ መረጃ ማግኘት አልቻልንም። ተፈናቃዮቹ የሚሉት በአጠቃላይ ተፈናቅለን የከተማ የምግብ ዋስትና ግቢ ውስጥ የነበር ነው አምስት መቶ ሀያ ሰባት አባወራዎች ነበርን። ነገር ግን ባለፈው አርብ ጉዳዩን የምንከታተል ስምንት ተወካዮችን ፖሊስ ጣቢያ አግተውን መከላከያ ጠርተው አብዛኞቹን በመኪና አስገድደው ጭነው ወደ ተወለዳችሁበት ስፍራ ሂ Do will አባረዋቸዋል ነው። የአማራ ክልል አደጋ መከላከልና ምግብ ዋስትና ማስተባበሪያ ጽህፈት ቤት ተወካይ በአማራ ክልል ቴሌቪዥን ጣቢያ ላይ በትላንትናው ምሽት ቀርበው ተፈናቃዮቹ ከቤንሻንጉል ክልልና ከኦሮሚያ ክልል ቡኖ በደሌ ነቀምትና ጅማ የተፈናቀሉ እንደሆኑ ገልጸው ከተፈናቃዮቹ ጋር በተደረገ ውይይት ሶስት መቶ ስልሳዎቹ ወደ ተወለዱበት አካባቢ ደጋ ዳሞት ወረዳ ሄደዋል። ሀያ ስድስቱ ደግሞ ተስማምተው ወደ ቤንሻንጉል ክልል ተመልሰዋል ነው ከአስተባባሪ ቹ አንዱ አቶ አበባው ጌትነት በዚህ ሀሳብ አይስማሙም። አስገድደው ወስደው የበተኗቸው ሰዎች በተለያየ መንገድ እያቆራረጡ የትራንስፖርት በየመንገዱ እየለመኑ እኛ ወደ ተጠለልንበት እየመጡ ነው ይላሉ። አምስት መቶ ሀያ ሰባት ነበርና ግን እነዛ በአድማ በታኙ በኩል ያው ታፍ ነው ብን መቶ ሀምሳ ነበርና ከዛ ደግሞ አስር መጠዋን መቶ ስልሳ ደርሰናል። ታፍ ነው የተጫኑ ወንድሞቻችን ጊዜም በግዳጅ ስለሆነ መልሳቸው ስላልተመለሰ ድረስ ጥያቄያቸው ስላልተመለሰ ድረስ እየመጡ ነው አሁንም እየገቡ ስለሆነ ለዛ ነው ቁጥራችን መቶ ስልሳ የደረሰ። አቶ አበባ አያይዘው እኛ መጀመሪያውኑ ከችግረኛ ቤተሰብ የመጣን ስራ ፍለጋ የተጓዝን በሰፈራ የሄድንን ንብረት ካፈራን በኋ ኋላ ደግሞ ንብረታችን ተቃጥሎ የተባረርን። አሁን ዘላቂ መፍትሄ ሳይሰጡን ወደዛና ወደዚህ ቢያደርጉን ምን ጥቅም አለው ይላሉ። ምክንያቱም እኛ ከዘጠና ሁለት ጀምረን ስንኖር ህጋዊ ባለው መንገድ ነው እየተመራን የያዘ ነው በሰፈራ ፕሮግራም። ይህን ደግሞ በሁለት ሺ ሶስት ላይ ክልሉ ራሱ ፈርሞ ተረክቦ ወስዶን ቢያንስ ከሶስት ሺ እስከ አራት ሺ የሚሆን ህዝብ ክልሉ ተረክቦ በሰፈራ ፕሮግራም የቤት መስሪያ የእርሻ ቦታ ሰጥቶ ራሱ ያሰማራውና ራሱ ያሰፈረው ህዝብ እንደሆነ ማንኛውም ያውቃል። እኛም በዚህ ላይ የተያያዘ ያው የመሬት ደብተር ህጋዊ የሆነ ከክልል ጋር የተያያዘ የመሬት ደብተር ተሰርቶልን እጃችን ላይ አሁንም ይገኛሉ። የመሬት ደብተራችን የቤኒሻንጉል ጉሙዝ ክልል ማረጋገጫ ደብተር ሰጥቶ ህጋዊ አድርጎ እያኖረ፣ ግን ራሱ ባጠፋው ጥፋትና በእኛ ላይ ባደረሰው በደል ሳይቆረቆርና ሳይጠጠት አሁንም ህገወጥ ናቸው እያለ ነው ይሄ የሚያሳየው ነገም ወደዚያ ብንመለስ ችግሩ ከመፈጸም ወደኋላ እንደማይል ነው የሚያሳየው። ስለዚህ እኛ የክልላችን መንግስት የጠየቅ ነው በክልላችን አሁንም እንደዚህ ተደጋጋሚ ጊዜ ምክንያት እየተፈለገ ከምንጨፈጨፍና ንብረታችንን አሁንም እዚያ ያሉ ዜጎች ዛሬ ይውጡ እየተባሉ በኃይል እየተደበደቡ እየወጡ ነው ዛሬም ትናንትናም፣ አሁን ኃይሎች እዚያ ሰዎችን እየደበደቡ እያወጡ ነው። ስለዚህ ተደጋጋሚ ጊዜ እንደዚህ የምንሰቃይበት ጊዜ እንዲያበቃ የክልላችን መንግስት የእኛ ሰፋ ያለ የመስፈሪያ ቦታ ሰጥቶን እዚህ እንድንሰማራና በሀገራችን ሰርተን በሀገራችን እንድንኖር የጠየቅነውን ጥያቄ ተግባራዊ እንዲያደርግልን እስከ ሃይማኖት አባቶች ድረስ ሽምግልና ልከን መልሱን እየተጠባበቅን ነው። መላክ መልአከ ገነት ቆሞስ አባ ገብረ ጻድቅ አሁን በጊዮርጊስ ቤተ ክርስቲያን ውስጥ የሚገኙ ተፈናቃዮችን ቆጥረው አንድ መቶ ሀምሳ እንደሆኑ ገልጸውልናል። ለእነዚህ ተፈናቃዮች ዘላቂ መፍትሄ ለመስጠት ምን ቢደረግ ይበጃል ብያቸው ነበር። አሁን ምንድን ነው ያው ቤተ ክርስቲያኗ የምትሰጠው ጊዜያዊ የሆነ መፍትሄ ነው። ጊዜያዊ መፍትሄ ሲባል ምንድን ነው ያው መጠለያውን ለጊዜው ፈቅደናል። እዛም በሰር የሚመጋውት እያቀረብን ነው። ይህንንም ያደረግንበት ዋናው ትልቁ አላማ ቤተ ቤተክርስቲያን አሁን ያሉት ሰዎች በእምነት ኦርቶዶክስ ሲሆን አይሆኑ አይታወቅም። ሊሆንም ላይሆንም ይችላሉ። እምነቱን ብቻ መሰረት ያደረገ ሳብ ይዘን አ የሚያስጠጋ ናቸው። ችግራቸውን ሊመቅረፍ አስጠግተናል። ስለዚህ ስናስጠጋ ደግሞ ቤተ ቤተክርስቲያኗ ትልቁ አላማ የተቸገሩትን መርዳት፣ ማጽናናት፣ አበረታታት ነው። ያኔ ችግር ቁትላቸውን ማድረግ ፈልጋል ብለን በማለት እንግዲህ በቃል እግዚአብሔር በተለያየ ነገርም እያገዝምን ያለ ነው። መጨረሻውም ምንድን ነው? መፍትሄ ሊሆን የሚሰጠው መፍትሄ መስጠት መቻል ያለበት መንግስት ነው እናስባለን ምክንያቱም እነዚህ ሰዎች ከነበሩበት አካባቢ ከተያቸው በተፈጠረው ችግር አካባቢያቸውን ለቀዋል ያንን ችግር ደግሞ አስማምቶ አግባብቶ ንዱስ ወይ ወደ ነበሩበት ደግሞ ወዳሉበት ወደ ተወለዱበት ክልል መልሶ ማሰፍራቸው ያስፈልጋል የሚል ስራ አለን ይህንን ለማድረግ የሚቻል ከሆነ በቅርብ የሚገኘው አካል ጋር ከመንግስት አካል ጋር ዝንድዌ ላይ ና መፍትሄ ቢኖረው የሚል ሀሳብ አለ። እንደ ተቋም የአማራ ክልል ቴሌቪዥን በትላንትናው ምሽት በሰራው ዘገባ የቤንሻንጉል ክልል የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ ሽፈራው ጨሌቦን አነጋግሮ የክልላቸው መንግስት የተፈናቀሉ ሰዎች ስለመኖሩ እንደማያውቅ የደረሳቸው መረጃ እንደሌለ ገልጸዋል። ነገር ግን እኛም ያነጋገርናቸው ተፈናቃዮች የቤተ ክርስቲያኑ ኃላፊ ተፈናቃዮቹ በቤተ ክርስቲያን ግቢ በዛፍ ስር ተጠልለው በአካባቢው ያሉ የቤተ ክርስቲያኑ ምዕመናንና ነዋሪዎች ምግብ መጠጥና ልብሳቸውን የሚያጥቡበት እየሰጧቸው እንደሆነ ገልጸውልናል። የአማራ ክልል በዚህ ጉዳይ ላይ ምላሽ እንዲሰጠን ከሰኞ ጀምሮ ተደጋጋሚ ሙከራ አድርገናል። የመንግስት የኮሚኒኬሽን ጉዳዮች ኃላፊ አቶ ንጉሱ ጥላሁን የእጅ ስልክ ላይ እንደዚሁም ደግሞ በከፍተኛ ኃላፊነት ቦታ ላይ ያሉ የእጅ ስልካቸው ላይ ተደጋጋሚ የስልክ ሙከራ አድርገናል። በተጨማሪም የቤንሻንጉል ክልል መንግስት በጉዳዩ ላይ የሚሰጠውን ምላሽ ለማግኘት ጥረት አድርገናል፣ አልተሳካልንም። ጥረታችንን እንቀጥላለን። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ